የትራንስፖርትና ሎጂስቲክስ ሚኒስቴር የአገልግሎት ዘመናቸው ከ30 ዓመት በላይ የሆኑ ተሽከርካሪዎች ወደ ጅቡቲ ትራንስፖርት አገልግሎት እንዳይሰጡ ያሳለፉ ውሳኔ ተቃውሞ ገጠመው። የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን መንግስት ከአንድ ዓመት በፊት ያወጣው መመሪያ መሰረት በማድረግ በቅርቡ ከ30 ዓመት በላይ የሰሩ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ማገዱን ገልጾ፣ ውሳኔው የተለያዩ ችግሮች ስለሚያስከትል እንደገና ሊጤን ይገባል በማለት ጠይቋል። ስለ ጉዳዩ ለአሜሪካ ድምጽ በአብራሪ የሰጡት የፌዴሬሽኑ ፕሬዚዳንት አቶ ብርሃን የዘሩ ሚኒስቴር መስሪያ ቤቱ ጉዳዩን ዳግም የማይመለከተው ከሆነ አቤቱታችንን ለአገሪቱ ጠቅላይ ሚኒስትር እናቀርባለን ብለዋል። በዚህ ዙሪያ ከትራንስፖርትና ሎጂስቲክስ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ገብረ ሚካኤል ገብረመድን ተከታዩን ዘገባ አዘጋጅተዋል። የአሜሪካ ድምፅ የተመለከተውና ከአንድ ዓመት በፊት የወጣው መመሪያ ካለፉት ሁለት ወራት ጀምሮ ስራ ላይ ውለዋል ሲሉ የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘሩ ለአሜሪካ ድምፅ ተናግረዋል። በመመሪያው መሰረትም የአገልግሎት ዘመናቸው ከሰላሳ ዓመት በላይ የሆኑ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ታግደዋል ብለዋል። የመመሪያው ትግበራ ውይይት እንደሚፈልግም ገልጸዋል። አሁን የእኛ ጥያቄ የሆነው ምንድን ነው? መመሪያውን አልንቃወምም አንቃወምም፣ በጋራ አይተነው ነው መጀመሪያም እንትን ያልነው ነገር ግን አሁን እነዚህን ተሽከርካሪዎች ከስራ ማስወጣት ማለት ኤግዚት ስትራቴጂክ ይነደስ ቁጭ ብለን እስቲ እናውራ እነሱን ደግሞ ሰብስቲዩት የሚያደርግ አንዳንድ ፕላትፎርሞች የተቀረጹ አሉና፣ እነሱንም አክቲቬት አርጉልን። መኪኖቹን ማስወገድ አንድ ነገር ሆኖ ግን መቼ ይወገዱ፣ እንዴት ይወገዱ፣ ወይም ደግሞ እንዴት፣ የት ይስሩ የሚለውን በደንብ እንነጋገርበት። የአንድ የትራንስፖርት ማህበር ዋና ስራ አስኪያጅ መሆናቸውን የገለጹት የትራንስፖርት አሰሪዎች ፌዴሬሽን የአመራር አባል አቶ ደረጀ የለገሰ ደግሞ በዚህ መመሪያ መሰረት እሳቸው ከሚመሩት ማህበር አገልግሎት ያቆሙ ተሽከርካሪዎች መኖራቸውን ነው የሚጠቅሱት። 26 ተሽከርካሪዎች ታግደዋል፣ የጅቡቲ የጭነት አገልግሎት እንዳይሰጡም ፈቃድ ተከልክለዋል ብለዋል። እገዳው ወጥነት ባለው አሰራር በደብዳቤ አይገለጽም የሚሉት አቶ ደረጄ ውሳኔው በባለንብረቶች ላይ ከባድ ማህበራዊና ኢኮኖሚያዊ ችግር ያስከትላል ባይ ናቸው። አንደኛ ኤግዚስ ስትራቴጂ ያስፈልገዋል እነዚህ ረጅም ዓመት ያገለገሉ ባለ ተሽከርካሪዎች ዝም ብለው ከስራ መታገድም የላቸ የለባቸውም አንደኛ እነሱ አለ ቤተሰባቸው አለ ሾፌሩ አለ በሱ ቤተሰብ አለ እንደ ዜጋ በአንድ ጊዜ ውጡ መባል የለባቸውም የፎይታ ጊዜ ያስፈልጋቸዋል ቢያንስ ደግሞ የሚተኩበት ነገር መንግስት ሊያመቻችላቸው ይገባል ነው ጥያቄ ወደ ተሻለ ነገር ጉዞ ለማድረግ እውነቱን ለመናገር እኛ ተቃውሞ የለንም ጉዞዎቹ ግን አንደኛ ሰውን ያማከለ መሆን አለበት ቢያንስ እነዚህ ዜጎች ደግሞ የሚተኩበት ወይ የብድር ፋሲሊቲ ወይም የተለያየ መንገድ ሊመቻችላቸው ይገባል። ሌላኛው የፌዴሬሽኑ አመራር አባል አቶ ደጀኔ ሉጬ መመሪያው የባለሞተር ተሽከርካሪዎችን ብቻ የሚመለከት ሆኖ እያለ የእግድ ውሳኔው ግን ሞተር አልባ ተሳቢዎችንም አካቷል ይላሉ። ተገቢነት የለውም በማለትም ገልጸዋል። ውሳኔው በአጠቃላይ በሀገር ኢኮኖሚ ላይ ተጽዕኖ ይፈጥራል ሲሉም አክለዋል። በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ ይፈጥራል። ያለምንም ቅድመ ዝግጅት እነዚህን ማገድ ችግር ይፈጠራል። እነዚህ መኪኖች ጅቡቲ ባልሄዱ መጠን ጅቡቲ ላይ የሚከማቸው የጭነት መጠን ይጨምራል። አሁን ስቶሬጅ እና ዴመሬጅ አገር ትከፍላለች። የዶላር ምንዛሪ ምን ያህል እንደሆነ ታውቃለህ። እኛ ከወደብ ላይ እቃ ባለማንሳታችን ምክንያት የምንከፍለው ስቶሬጅ እና ዴመሬጅ እንደ ኢትዮጵያ ትራንስፖርት አሶሴሽን ያሳስበናል። ይኸው የእገዳ ውሳኔ የሚያስከትላቸውን ችግሮች ለመቀነስም ከመንግስት ኃላፊዎች ጋራ ልንወያይ ይገባል ይላሉ። ቁጭ ብለን ያለውን ችግር እኛ የምናቀር እናንተም ደግሞ የቸገራችሁን ነገር አቅርቡ። መመሪያም ከሆነ መሬት መውረድ ካልቻለ መመሪያው ችግር አለበት ማለት መሬት ላይ ማያወርድ መማር መፈተሻ አለበት። በቃ እኛ የምንፈልገውን ሌላ ነገር ምንም አለም አነጋግሩን። አላሰሩ ያሉ ብዙ ማነቆች አሉ። እነሱ ማነቆች ተነጋግረነሳ ነው ነ መመሪያው ከአንድ ሺህ አምስት መቶ በላይ ተሽከርካሪዎችን ከሥራ ውጪ ያደርጋል። የሚሉት የፌዴሬሽኑ ፕሬዚደንት አቶ ብርሃን ዘሩ በበኩላቸው በጉዳዩ ላይ ለመነጋገር የትራንስፖርትና ሎጂስቲክስ ሚኒስቴርን በተደጋጋሚ በደብዳቤ ጠይቀናል ብለዋል። ሆኖም ከሚኒስቴር መስሪያ ቤቱ እስካሁን ምላሽ ስላላገኘን አቤቱታችንን ለሀገሪቱ መሪ እናቀርባለን ሲሉ ተናግረዋል። መመሪያው ላይ ያሉ ነገሮች ሊሻሻሉ ይችላሉ። የእፎይታ ጊዜ ስትራቴጂክ፣ አሁን ተሽከርካሪ ከውጭ እንዲገባልን ይህንን እናድርግ። እንደዚህ አይነት ስራዎች ደግሞ እኛ እየሰራን ነው፣ ማለት እያመቻቸን ነው። ስለዚህ ያ እስከሚተገበር ሌላ ችግር ውስጥ ከምንገባ እንነጋገር ነው። ክቡር ሚኒስትሩ ትልቅ ትኩረት እንዲሰጡት እና ራሳቸው አንድን እንዲያደርጉት፣ ከሳቸው ካለፈ ደግሞ አግባብ ባለው አካሄድ ለክቡር ጠቅላይ ሚኒስትሩ ይህን ጉዳይ እንዲያውቁት እናቀርባለን፣ ከእሳቸው ከዘለለ ማለት ነው። የአሜሪካ ድምፅ የትራንስፖርትና ሎጂስቲክስ ሚኒስቴር የከባድ መኪኖችን የአገልግሎት ዘመን አስመልክቶ አወጣው በተባለው መመሪያ ምክንያት ከስራ ውጭ ይሆናሉ የተባሉትን መኪናዎች ብዛትና መመሪያው በሞተር አልባ ተሽከርካሪዎች ላይም ተግባራዊ እየተደረገ ነው መባሉን በተመለከተ ከገለልተኛ ወገን አላረጋገጠም። ከትራንስፖርትና ሎጂስቲክስ ሚኒስቴር በዚህ ጉዳይ ላይ አስተያየትና ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን Adi